ዮሐንስ ምንድን ነው ዛሬ በጳውሎስ ሆስፒታል የሆነው? የጳውሎስ ሆስፒታል የስፔሻላይዜሽን እና አጠቃላይ ሐኪሞች ያነሷቸው የተለያዩ ጥያቄዎች ነበሩ። በሀገር አቀፍ ደረጃ ዛሬ የተጠራ የተቃውሞ ሰልፍ ነበረ። እንግዲህ ሁለት ግቢዎች ነው ያሉት፣ ዋናው ሕክምና የሚሰጥበት እና የስፔሻላይዜሽን ትምህርት የሚማሩ ተማሪዎች ያሉበት ሁለት ግቢዎች ነው ያሉት እና በትምህርት ቤት የሚካሄድበት ካምፓስ ውስጥ ነበር ሰልፍ ለማድረግ ወይም ስብሰባ አድርገው ተቃውሟቸውን ለመግለጽ ያሰቡት። ሆኖም ግን ሁለቱም ግቢ ያሉ ሐኪሞች እንዳይገናኙ ፖሊሶች ሲከለክሉ ተመልክተናል። በመጨረሻ ደግሞ በዋናው ግቢ እዛው ተቃውሟቸውን ለማሰማት እና ወደ ውጭም ለመውጣት ሙከራ ሲያደርጉ የፌዴራል ፖሊስ ክላሽን የታጠቁ እንዲሁም ዱላ ቆመጥ የያዙ ፖሊሶች የክልልና የአዲስ አበባ ፖሊስና የፌዴራል ፖሊስ አባላት ከግቢ እንዳይወጡ ከለከሏቸው። መጨረሻ ያደረጉት ነገር ምንድን ነው? ተቃውሟቸውን እዛው ዋናው ግቢ ሆኖ ጣራ ላይ ያለው ቴራዞ ላይ ለማድረግ ነበር ለሶስተኛ ጊዜ ሙከራ ያደረጉት። አሁንም ፖሊሶች ገብተው እንደውም አጸያፊ ሊባሉ የሚችሉ ቃላት ጭምር ተጠቅመው አስፈራርተው በትኗቸዋል እና በዚህ መልኩ ተቃውሞ ሳይካሄድ ተበትኗል ፖሊስ እንግዲህ እንደከለከላቸው ነው የተነገረው ምክንያቱ ምንድን ነው መጀመሪያ በአስተዳደሩ በኩል ነበረ የተከለከሉት ግቢ ውስጥ ሳሉ በቃ እንግዲህ አልተፈቀደም ማድረግ አትችሉም የሚል ነው ሁለተኛ ፖሊሶች እዛው ሲጨቃጨቁም የሰማናቸው ሕገወጥ ነው፣ በሽተኞች ላይ ጉዳት ይደርሳል የሚሉ ጭቅጭቆች አሉ። በስተመጨረሻ ደግሞ ሶስተኛ ደረጃ ሲከለክሏቸውም ጠንከር ያለ እርምጃ እንወስድባቸዋለን እስከ ማለትም የደረሰበት ሁኔታ ነበረና፣ ሕገወጥ ነው የሚል ነው፣ ትክክል አይደላችሁም የሚል ነው የፖሊሶች እዛው ሲነግሯቸው የነበረው። ደደ ሰልፈኞቹን ማነጋገር ችለህ ከነበረ ምን አሉህ? አዎ፣ አንድ ሶስት አራት ተቃዋሚዎች ሰልፍ በሚወጡበት ጊዜ አን አግኝቻ ቃለ መጠይቅ አድርጋለች አድርጌላቸዋለሁ ጥያቄያችን የደሞዝ ብቻ አይደለም ነው የሚሉት። እነሱ የሚሉት የስርዓት የህክምና ስርዓቱ በአጠቃላይ መታከም አለበት የሚል ነው። በዋናነት ግን የህክምና ስርዓቱ እንደውም አንዷ ስሟ እንዲጠቀስ ያልፈለገችው ሐኪም ከልምዶ አይነገረችኝ ምንድን ነው ህፃናት መድኃኒት ለመስጠት ሚዛን መመዘን አለባቸው። ሚዛን አጥቼ ከጽኑ ህሙማን ክፍል መታወቂያ ናት ይዤ በልመና ልክ ለግሌ እንደምጠቀመው በልመና ነው የተጠቀምኩት። ሌላ ጊዜም ደም አስፈልጎኝ ደም ክፍል የሚሰሩ ሰዎች ባለመኖሯቸው ምክንያት በወቅቱ ደም ባለማግኘቱ የቀዶ ጥገና የሚደረግለት በሽተኛ ሞቷል። ስለዚህ እንደዚህ አይነት ነገሮች አሉ። መድኃኒት ታጣ ይባላል። የህክምና እቃዎች የሉም እና እኛ ትግላችን አጠቃላይ የህክምና ስርዓቱ ነው። ሁለተኛ ደግሞ ያው እንደ ማንኛውም ደሞዝ ጭማሪ፣ የቤት የማግኘት እና ሌሎች ጥቅማ ጥቅሞች። እስከ ሰላሳ ሶስት ሰዓት በተከታታይ ነው የምንሰራው። ይሄ ለታካሚዎችም ጥሩ አይደለም በማለት እንግዲህ ጥያቄያችን ይሄ ነው። መንግስት ይስማልን፣ በእናንተ በኩል የሚመለከተው አካል ይስማልን ብለዋል። ልደት ዮሐንስ ገብረ እግዚአብሔር ከአዲስ አበባ። አመሰግናለሁ። እኔም አመሰግናለሁ ልደት።